The Voice of America. የተባበሩት መንግስታት የስደተኞች ድርጅት በትግራይ ውስጥ እየተባባሰ ባለው ጦርነት መካከል የሚገኙ ወደ 24000 የሚሆኑ የኤርትራውያን ስደተኞች ትልቅ አደጋ ላይ መሆናቸውን አስታውቋል። የቪኦኤ ዘጋቢ ሊሳሽ ላይን ከጄኔቫ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። በትግራይ ማይ ጸብሪ አካባቢ የተካሄደ ያለው ውጊያ እየተጠናከረ መምጣቱ በማይ አኒና አዲ ሀሩሽ በተባሉ የመጠለያ ካምፖች ውስጥ የሚገኙ በሺዎች የሚቆጠሩ ኤርትራውያን ስደተኞች ደህንነት አደጋ ላይ ነው። የተባበሩት መንግስታት የስደተኞች ድርጅት እንደ ኤሮፓ አቆጣጠር ከአምሌ 14 ጀምሮ ወደ መጠለያ ጣቢያዎች ዘንድ ለመድረስ አለመቻሉን ገልጿል። ከዚያን ጊዜ አንስቶ ስደተኞች ያሉበት ሁኔታ እጅግ የከፋ መምጣቱንም አስታውቋል። የዩኤንኤችሲአር ቃል አቀባይ ባርባራ ባሎች እንደሚሉት ታጣቂ ኃይሎች ወደ ካምፕ ውስጥ ዘልቀው ገብተዋል። እሳቸው እንደሚሉት ኤርትራውያኑ ስደተኞች በማያቋርጥ ፍርሃት ውስጥ ናቸው። እርዳታዎችን እንዳያገኙ የተቆረጡ ሲሆን ማስፈራሪያዎችና ዛቻዎችም እየደረሱባቸው እንደሆነም ገልጸዋል። ስር ር በማይ አኒ ካምፕ ውስጥ ቢያንስ አንድ ስደተኛ ካምፕ ውስጥ ባለ አንድ ታጣቂ መገደሉን የሚገልጽ አስደንጋጭ ዜና ከታመነ ምንጭ ሰምተናል። ሐምሌ አስራ አራት ከተገደለው አንድ ስደተኛ ሞት በኋላ ይሄኛው ተጨማሪ መሆን ነው። ባሎች እንደሚሉት ለግድያው ተጠያቂ የሚሆኑት የትኞቹ የታጣቂ ቡድኖች እንደሆነ አያውቁም። ይሁን እንጂ ግን የእሳቸው ድርጅት በሁለቱ ካምፖች ውስጥ የሚገኙ ታጣቂዎች ድርጊቱን መፈጸማቸውን ከታመኑ ምንጮች የደረሱ መረጃዎች እንዳሏቸው ገልጸዋል። ቃል አቀባዩም አክለውም ዩኤን ኤችሲአር በአካባቢው ላሉ ባለስልጣናትና ለኢትዮጵያ ስደተኞች ድርጅት ለስደተኞቹ ደህንነት ዋስትና እንዲሰጡና እርዳታ ሰጪዎችም ወደ ካምፖቹ እንዲገቡ እንዲያደርጉ መጠየቃቸውን ገልጸዋል። የኤርትራ ስደተኞች ላለፉት ሁለት ሳምንታት ምንም እርዳታ ያላገኙ መሆኑንም ጨምረው ገልጸዋል። በሁኔታው የታገቱ ስደተኞች አስቸኳይ የህይወት አድን ድጋፍ ይፈልጋሉ። ንጹህ የመጠጥ ውሃ እያለቀ ነው። ምንም አይነት የጤና አጠባበቅ አገልግሎት የለም። ረሃብ ያፈጠጠ ትክክለኛ አደጋ ሆኗል። ለመጨረሻ ጊዜ የተሰጣቸው የምግብ እርዳታ ባለፈው ሰኔ ለአንድ ወር ብቻ የተሰጣቸው ነው። ባሎች በቅርቡ በስተ ምስራቅ ትግራይ በአፋር ክልል በተደረገ ውጊያ በሺዎች የሚቆጠሩ ሰዎች የተፈናቀሉ ሲሆን ከእነዚህ ውስጥ 55 ሺህ የሚደርሱ ኤርትራውያን ስደተኞች እንደሚገኙበት ተናግረዋል። እየተባባሰ የመጣው ውጊያ ደህንነታቸው አሳሳቢ የሆኑ ስደተኞች ባሉበት አካባቢ መሆኑም ተመልክቷል።